ስፖርት። ሰላም፣ ጤና ይስጥልን አድማጮች፣ የዕለተ ሰኞ ሳምንታዊ ስፖርታዊ ዝግጅታችን እነሆ ጀመረም። እግር ኳስና አትሌቲክስን ጨምሮ በሳምንቱ የመጨረሻ ቀናት የተከናወኑ ስፖርታዊ ክንውኖች በዕለቱ ዝግጅታችን በትንታኔ ይደመጣሉ። ተረኛ አዘጋጁ ታምራት ዲንሳ ነኝ። አብራችሁን ቆዩ። ሪያል ማድሪድ የ2023-24 የስፔን ላሊጋ ዋንጫን ለ36ኛ ጊዜ አሸናፊ መሆኑ በይፋ ተረጋግጠም እንዳጓጉ በመገባደድ ላይ የሚገኙት የእንግሊዝ ፕሪምየር ሊግ፣ የጀርመን ቡንደስ ሊጋና የአውሮጳ ቻምፒየንስ ሊግ በዕለቱ ዝግጅታችን ይዳሰሳሉ። በዓለም አቀፍ ደረጃ የተከናወኑ የአትሌቲክስ ውድድር ውጤቶችን ጨምሮ የኢትዮጵያ አትሌቲክስ ብሔራዊ ቡድን ለፓሪስ ኦሎምፒክ እያደረገ ያለው ዝግጅትም ከብዙ በጥቂቱ ይዳሰሳል። በድጋሚ መልካም ቆይታ። በአትሌቲክስ ዜናዎች ስንጀምር ትናንት እሁድ በቼክ በተካሄደ ሀያ ዘጠነኛው የፕራግ የማራቶን ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉም። በሴቶች የተካሄደውን የማራቶን ውድድር ኢትዮጵያዊቷ በዳቱ ሂርጳ ሁለት ሰዓት ከ23 ደቂቃ ከ41 ሰከንድ በማጠናቀቅ አሸናፊ ሆናለች። ኬንያዊቷ ዶርካስ ቼፕቺር ቺር ሁለተኛ ስትወጣ ኢትዮጵያውያኑ ሸዋረግ ያለንና ጸግሽ መኮንን ሶስተኛና አራተኛ ሆነው ጨርሰዋል። በሴቶች በተካሄደ ውድድር ከ3 እስከ 7 ያለውን ደረጃ ይዘው ያጠናቀቁት በሙሉ ኢትዮጵያውያን ናቸው። በተመሳሳይ በዕለቱ በወንዶች መካከል በተካሄደ ውድድር ለሚ ብርሃኑ በ2 ሰዓት ከ8 ደቂቃ ከ44 ሰከንድ አሸናፊ ሆኗል። ኬንያውያኑ ኪፕሪሞ ኪፕኪሞይና ጆሹዋ ኪፕኪምቦይ ሁለተኛ እና ሶስተኛ ወጥቷልም። ለሚ ብርሃኑ ባለፈው ጥር ህንድ ሙምባይ ውስጥ በተካሄደ የማራቶን ውድድር አሸናፊ ነበርም። ከአትሌቲክስ ዜና ሳንወጣ በ2024 ፓሪስ በምታሰናዳው የኦሎምፒክ ጨዋታዎች ላይ የሚሳተፈው የኢትዮጵያ አትሌቲክስ ብሔራዊ ቡድን የዝግጅት ሁኔታ ምን ይመስል ይሆን ስንል ከአዲስ አበባ እንጠይቃለን። የአዲስ አበባው ተባባሪ ዘጋቢያችን ምስጋናው ታደሰን በዚሁ ጉዳይ ላይ ከጥቂት ደቂቃዎች በፊት በስልክ አነጋግረዋል። ምስጋናው በጣም አመሰግናለሁ እንግዲህ የሚታወቀው የፓሪስ ኦሎምፒክ ሊከናወን ጥቂት ጊዜ ነው የቀረው። በዚህም ሀገራት በኦሎምፒኩ ላይ የሚሳተፉ በአትሌቲክስ ሚሆን በሌሎች የኦሎምፒክ ጨዋታዎች አትሌቶቻቸውን ይፋ እያደረጉ ነው። ኢትዮጵያውያን አትሌቶችን በዚህ ረገድ ዝግጅት እያደረጉ እንደሆነ ይታወቃል። እንደው የኢትዮጵያ አትሌቲክስ ፌዴሬሽን በኦሎምፒክ ጨዋታዎች ላይ የሚሳተፉትን አትሌቶችን ለይቶ ምን አይነት ዝግጅት እያደረገ ነው? አመሰግናለሁኝ። የዛሬ አራት አመቶች ቶክዮ ኦሎምፒክ ብዙ ያስተማረን ይመስለኛል። የኢትዮጵያ አትሌቲክስ ፌዴሬሽን ከኦሎምፒክ ኮሚቴ ጋር የነበረው አለመግባባት አሁን ግን ያን ችግራቸውን ቀርፎ በጋራ ለመስራት ከተስማሙ በኋላ በይፋ ለሚዲያዎች ማሳውቀዋል። አሁን እዚህ ውድድር ላይ የምንሳተፈው ኦሎምፒክ እንደመሆኑ በተለያዩ ዲስፕሊኖች ነው። ነገር ግን እኛ ደግሞ የምንታወቅበትና የሚመለከትና አትሌቲክስ ፌዴሬሽን አትሌቲክስ ነው። አትሌቲክስ ላይ አትሌቲክስ ፌዴሬሽን የራሱን አትሌቶች በየካታጎሪው ሲያዘጋጅ ነበረ። እስካሁን ድረስ ላይ በፓሪስ ኦሎምፒክ እነማን ይወክሉናል የሚለው ነገር ይፋ አልሆነም። በየፊልዱ ግን እስከ ትላንት ዲሲፕሊኖች በአውሮፓ የተለያዩ ሀገራት የሚካሄዱ ውድድሮች ላይ ኢትዮጵያውያን አትሌቶች ይሳተፉ ነበረ ከኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት አትሌት ገዛኝ አበራ ጋር ከደቂቃዎች በፊት የስልክ ቆይታ ነበረኝ። እሱ እንደገለጸልኝ ከሆነ ሙሉ ስኳዱ የፊታችን ሮቡ ይፋ ይሆናል። ማለት እንደው ምስጋናው እንደምናውቀው በዚህ በዓለም አቀፍ የኦሎምፒክ እንበል የዓለም ሻምፒዮና፣ በሌሎች የውድድር መስኮች ኢትዮጵያ የምትታወቅበት በአትሌቲክስ ነው። ከሌሎች የኦሎምፒክ ጨዋታዎች ይልቅ ስሙ ሚ የሚነሳው በአትሌቲክስ በምታደርገው ተሳትፎ ነው። በዚህ ረገድ ደግሞ በተለይ ከምስራቅ አፍሪካውያኑ ከኬንያ፣ ከነ ዩጋንዳ ጋር የሚደረጉ ውድድሮች ናቸው እንግዲህ ጎልቶ የሚታወቁና የሚጠበቁትም። ኬንያ በዚህ ረገድ የተሻለ ዝግጅት እያደረገች እንደሆነ ይሰማል። እስኳዷን ወይም ደግሞ በውድድሩ ላይ የሚሳተፉትን አትሌቶቿን አስቀድማ አሳውቃለች። ኢትዮጵያ በዚህ ረገድ ዘግየት እንዳለች ነው እንግዲህ መመልከት የምንችለው። ምክንያቱ ምን ይሆን የጠየቅከው ወይም ያገኘው መረጃ ይኖር ይሆን? ጠይቀዋለኝ። አትሌት ገዛኛ አበራም በዛ ጉዳይ ላይ ስናወራ ይህ የራሳችን የአሰራር አካሄድ ነው። ኬንያ አስቀድማ ስላሳወቀች በዛ ውድድር ላይ የሚሳተፉ አትሌቶቿን የግድ እኛም ማሳወቅ አለብን ማለት አይደለም። በጣም በርካታ አትሌቶች ስላሉን ከዛ ውስጥ እነማን ነው በወቅታዊ አቋም ላይ በጥሩ ሁኔታ ላይ የሚገኙት የሚለውን መልመለን ከአትሌቶቹ ጋር መነጋገር ካለብን ተነጋግረን፣ ከማኔጀሮችም ሊሆን ይችላል ከሌሎች አካላትም ጋር የራሳችንን መመዘኛ ስላለን በዛ መስፈርት መሰረት ለምንሄድ ነው። እየዘገየ ነው ነገር ግን የግድ መጨረሻ ላይ ማሳወቅ ስላለብን ይፋ እናደርጋለን የሚል ነገር ነው የገለ እንዳልከው በተለይ ኢትዮጵያውያን በማራቶን ውድድር ዘንድሮ በጣም በከፍተኛ ደረጃ ከሚጠበቁባቸው የውድድር መስኮች አንዱ ነው። ኬንያ አስቀድማ ታዋቂዎቹን በዓለም አቀፍ ደረጃ ትልልቅ ስምና ዝና ያተረፉትን አትሌቶች ጨምሮ ይፋ አድርጋለች። በዚህ ረገድ ማህበራዊ መገናኛ ዘዴዎች አወዛጋቢ የሆኑ መረጃዎች ጭምር ናቸው እየታዩ ያሉት እና ይህ በራሱ ተጽዕኖ ማሳደር አይችልም ወይ የሚለውም ጥያቄ መነሳቱ አይቀርም። እንዴት አየኸው? እውነት ነው። በዚህ በኩል ምንም ጥርጥር የለውም የሚወዳደሩትን እንደ አንድ የስፖርት ጋዜጠኛ በተለይም ደግሞ አትሌቲክስ ላይ ረዥም ዓመት እንደሚሰራ ጋዜጠኛ የኬንያዎቹን ዝርዝር ስመለከት ሀሳብ ያነሳውባቸውኝ ራሴ ያሰብኳቸው ነገሮች አሉ። ወደ ኢትዮጵያ አትሌቲክስ ፌዴሬሽን ስንመጣ አሁን የተፈጠረባቸው ትንሽ ብዥታ ምንድን ነው? ሁላችንም እንደምናውቀው የዓለም ኦሎምፒክ ኮሚቴ ያስቀመጠው ስታንዳርድ አለ። በዚህ ስታንዳርድ መሰረት ለወንዶች ማራቶን የመግቢያ ሚኒማ ሁለት ሰዓት ከስምንት ደቂቃ ከአስር ሰከንድ ነው። ለሴቶች ሁለት ሰዓት ከሀያ ስድስት ደቂቃ ከሀምሳ ሰከንድ ነው። ወደ ኢትዮጵያ ስንመጣ ይህንን ሰዓት የሚያሟሉ እጅግ በጣም ብዙ አትሌቶች አሉ። ማራቶን ላይ ስንመጣ የሁለት ዓመት ሚኒማ ነው የሚያዘው፣ ባለፉት ሁለት ዓመታት ውስጥ ያስመዘገቧቸው ውጤቶች ናቸው። ልብ ብለን ከሆነ ባለፉት ሳምንታት ውስጥ በጣም በርካታ የማራቶን ውድድሮች ይከናወናሉ። እናንተ ያላችሁበት ጀርመን እንኳን ሃምቡርግ ማራቶን በቀደም ተከናውኗል። ትናንትና የተከናወነ የፕራግ ማራቶን አለ። እንደዚህ አይነት በጣም ብዙ ውድድሮች አሉ። ቼክ ሪፐብሊክ ላይ ፕራግ ማራቶን፣ ለንደን ማራቶን በቅርቡ ተመልክተናል። የነበረውን ፉክር ተመልክተናል። ቀነኒሳ በቀለንም ጨምሮ ማለት ነው እና የእኛ አትሌቶች በጣም በርካቶቹ ከሁለት ዜሮ ስምንት በታች ስለሆኑ ከየትኛው ጊዜ እንያያዝላቸው የዛሬ ሁለት ዓመት ከስድስት ወር በፊት ከሶስት ወር በፊት የሚለው ነገር እንደ አዲስ የኢትዮጵያ አትሌቲክስ ፌዴሬሽን ቴክኒክ ኮሚቴ አዋቅሮ እየገመገመ እንደሆነ ነው መረጃዎች ያሉኝ ይሄ በግሌ ያደረኩት ማጣራት ነው። እና አሁን እነማንን እንውሰድ የሚለው ነው እየተነጋገሩበት ያለው። እሱን ግን ዛሬና ነገ ውስጥ ነው። ቅድምም ስደውልላችሁ ውይይት ላይ ናቸው። ከነገ ወዲያ የሚያሳውቁ ይሆናል ማለት ነው። መልካም እንግዲህ፣ ሳምንት በሚኖረን የስፖርት ዝግጅታችን ሌሎች ተጨማሪ አሁን ፌዴሬሽኑ የአትሌቶችን ስም ይፋ ሲያደርግ የሚወጡ መረጃዎችን መሰረት አድርገን ሳምንት ደግሞ ተጨማሪ መረጃዎችን እናነሳለን። ምስጋናው ታደሰ ከአዲስ አበባ በጣም አመሰግናለሁ። መልካም ጊዜ። እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ። ለወላቸው እግር ኳስ በሳምንቱ የመጨረሻ ቀናት ወደ ተከናወኑ አበይት የእግር ኳስ ዜናዊ ስንመጣ የስፔን ላሊጋ የ2023-24 የውድድር ዘመን አሸናፊውን ለይቷል። ኃያሉ ሪያል ማድሪድ አራት ጨዋታዎች እየቀሩት ሻምፒዮናነቱን አስቀድሞ አረጋግጧል። ማድሪድ ዋንጫውን ከፍ ማድረጉን ያረጋግጠው በርቀት ይከተለው የነበረው የምንጊዜም ተቀናቃኙ ባርሴሎና በዤሮና አራት ለሁለት በሆነ ውጤት መሸነፉን ተከትሎ ነው። ከባርሴሎና ጨዋታ አስቀድሞ ከካዲዝ ጋር የነበረውን ጨዋታ በ3 ለ0 አሸናፊነት የደመደ ያስቀደመው ሪያል ማድሪድ ከተከታዩ ባርሴሎና የነበረውን የነጥብ ልዩነት ወደ 13 ማሳደግ ችሏል። ይህንኑ ተከትሎም ሪያል ማድሪድ የላሊጋውን 36ኛ ዋንጫ ማንሳት ችሏል። ፕሪምየር ሊግ በእንግሊዝ ፕሪምየር ሊግ ዋንጫውን ለአራተኛ ጊዜ በተከታታይ ለማሸነፍና ከረዥም ጊዜ በኋላ ዋንጫውን ለማንሳት ትከሻ ለትከሻ እየተጓዙ የሚገኙት የሊጉ መሪ አርሴናልና ማንቸስተር ሲቲ በሳምንቱ መጨረሻ ተጋጣሚዎቻቸውን በሜዳቸው አሸንፈዋል። ባለፈው ቅዳሜ አስቀድሞ በተደረገ ጨዋታ በኤሚሬትስ ቦርንማውዝን ያስተናገደው አርሴናል ሶስት ለዜሮ በማሸነፍ መሪነቱን ማጠናከር ችሏል። ተከታዩ ማንቸስተር ሲቲም በአሊታድ ወልቨርሃምፕተን ወንደረርስን አስተናግዶ አምስት ለአንድ በሆነ ሰፊ የጎል ልዩነት ማሸነፍ ችሏል። በሊጉ በዋንጫ ፉክክር ውስጥ ብርቱ ተጋድሎ ሲያደርግ የነበረውና ባለፈው ሁለት ጨዋታዎች አምስት ነጥቦች ጥሎ የዋንጫ ተስፋውን ያመነመነው ሊቨርፑል ትናንት ቶተናም ሆትስፐርን በሜዳው አስተናግዶ አራት ለሁለት በሆነ ውጤት በማሸነፍ አሁንም አለሁ ብሏል። በሊጉ ለዋንጫ የሚደረገውን ፍልሚያ ያህል ላለመውረድ የቻምፒየንስ ሊግ ተሳታፊ ለመሆን፣ እንዲሁም ለሌሎች የአውሮፓ ዋንጫዎች ተሳትፎ ለማረጋገጥ የሚደረጉ ፍልሚያዎች ተጠናክረው ቀጥለዋል። ባለፉት ሁለት ጨዋታዎች መነቃቃት ያሳየው ቼልሲ ትናንትናም ዌስትሃም ዩናይትድን አምስት ለዜሮ በሆነ የሰፋ ጎል በማሸነፍ ደረጃውን ወደ ሰባተኛ ማሳደግ የቻለበትን ውጤት ማስመዝገብ ችሏል። ኖቲንጋም ፎረስትም መውረዱን ካረጋገጠው ሼፊልድ ዩናይትድ ጋር ያደረገውን ጨዋታ ከሜዳው ውጭ ሶስት ለአንድ በማሸነፍ ሶስት ጣፋጭ ነጥቦች ሰብስቦ በመመለሱ ከወራጅ ቀጠናው በሶስት ነጥብ መራቅ አስችሎታል። ቡንደስሊጋ አስቀድሞ ሻምፒዮናውን የለየው የጀርመኑ ቡንደስሊጋ በዚህም ሳምንት ቀጥሎ የተከናወነ ሲሆን የቻምፒዮንስ ሊግ ተሳትፎን ለማረጋገጥና ለአለመውረድ የሚደረጉ ፉክክሮች አሁንም ተጠናክረው ቀጥለዋል። ሻምፒዮናነቱን አስቀድሞ ያረጋገጠው ባየር ሊቨርኩሰን አሁን እያደረገው ባለው ጨዋታ ያለመሸነፍ ክብረ ወሰኑን ማስጠበቅ ሆኗል። ትናንት እሁድ ወደ ፍራንክፈርት ታቅንቶ አይንትራ ፍራንክፈርትን የገጠሙ ሊቨርኩሰን አምስት ለአንድ በሆነ የሰፋ የጎል ልዩነት አሸንፎ መመለስ ችሏል። ለሊቨርኩሰን ዓመቱ በእርግጥ እጅግ ድንቅ ነው ማለት ይቻላል። አካሄዱ ለአውሮ ሊግ ዋንጫ ቅድመ ግምት እንዲሰጠውም አስችሎታል። ወደ ሽቱትጋርት አቅንቶ የነበረውና የአመቱ አቋሙ ሲዋዥቅ የቆየው ባየር ሙንሽን በሽቱትጋርት ሶስት ለአንድ ሽንፈት ቀምሶ ተመልሷል። በወራጅ ቀጠና ውስጥ የሚገኙት ኮሎኝና ማይንዝ ማየንዝ አንዳቻ በመለያየታቸው ተያይዘው እዚያው ወራጅ ቀጠና ውስጥ ቀርተዋል። አምና ብርቱ የዋንጫ ተፎካካሪ የነበረው ዶርትሙንድ ወደ ላይፕሲጅ ተጉዞ ያደረገውን ጨዋታ የአራት ለአንድ ብርቱ ሽንፈት አከናንቦታል። በዘንድሮ የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ መድረስ የተባለው ዶርትሙንድ ለቀጣዩ ዓመት ተሳትፎን ለማረጋገጥ ብርቱ ፈተና ተደቅኖበታል። በሊጉ ባየር ሙንሽን፣ ሽቱትጋርትና ላይፕሲሽ ከሁለተኛ እስከ አራተኛ ያለውን ደረጃ ሲይዙ፣ በአንጻሩ ዳርምሽታርድ፣ ኮሎኝ እና ማይንዝ በወራጅ ቀጠና ውስጥ ይገኛሉ። ቻምፒየንስ ሊግ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታዎች ነገ ማክሰኞና ተነገ ወዲያ ረቡ ተደርገው ለዋንጫ ፍልሚያ ኃላፊ ቡድኖች ይለያሉ። ነገ ረቡ በፈረንሳዩ ፓሪስ ሴን ዠርሜንና በጀርመኑ ቦሩሽያ ዶርትመንድ መካከል የሚደረገው ፍልሚያ ፓሪስ ውስጥ ይከናወናል። በመጀመሪያው ዙር ወደ ጀርመን ተጉዞ ዶርትሙንድን የገጠመው ፒኤስጂ አንድ ለዜሮ ተሸንፎ የተመለሰ ሲሆን በነገ ምሽቱ ጨዋታ ይህንን ውጤት ለመቀልበስ ሜዳ ይገባል። ተነገ ወዲያ ረቡዕ በስፔኑ ሪያል ማድሪድና በጀርመኑ ባየር ሙኒሽን መካከል የሚደረገው ጨዋታም እንዲሁ ተጠባቂ ነው። ባለፈው ሳምንት ሙኒክ ላይ የተደረገው የመጀመሪያው ዙር ጨዋታ ሁለታቻ መጠናቀቁ ይታወሳል። ምንም እንኳ ባለሜዳው ሪያል ማድሪድ የበርካታ ጊዜ ዋንጫው አሸናፊ መሆኑና ጨዋታውን በሜዳው ማድረጉ የተሻለ ግምት እንዲያገኝ ቢያስችለውም ቀላል እንደማይሆንለት ግን በርካታ ተንታኞች አስተያየታቸውን እየሰጡ ነው። በእርግጥ ማን አሸንፈው ወደ ዌምብሌይ ለዋንጫው ያቅና አይሆን የነገ ማክሰኞና የተነገ ወዲያ ረቡዕ ጨዋታዎች ይለያሉ። በመጨረሻም ዜና እረፍት በባርሴሎና ኦሎምፒክ ኢትዮጵያን በማራቶን የወክለው አትሌት ጠና ነገሪ ከዚህ ዓለም በሞት መለየቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቅም። ፌዴሬሽኑ በማህበራዊ ትስስር ገጹ ባጋራው መረጃ የአትሌቱን ሕልፈት አርድቷል። አትሌት ጠና ነገሪ ከባርሴሎና ኦሎምፒክ በተጨማሪ በበርካታ ዓለም አቀፍ መድረኮች ኢትዮጵያን በመወከል ተሳትፏል፣ አሸንፏል። የቀብር ስነ ስርዓቱ ዛሬ ከሰዓት በኋላ አዲስ አበባ በሳሊተ ምሕረት ቅድስት ማርያም ቤተ ክርስቲያን መፈጸሙን ፌዴሬሽኑ ገልጿል። እንግዲህ አድማጮቻችን ለዛሬ ያልነው ስፖርታዊ ክንዋኔዎች ያሰባሰብንበት ዝግጅታችን የእስካሁኑ ነበር። ሳምንት በሌሎች ስፖርታዊ መረጃዎች እንጠብቃቸዋለን። እስከዚያው ቸርን ሰንብት።